the voice of America, ኢትዮጵያ ታላቁን የህዳሴ ግድብ መገንባት ከጀመረች አምስት ዓመታት አልፈዋል። የአባይ ወንዝ ተፋሰስ ግርጌ ሀገሮች ግብጽና ሱዳን ግድቡ በእርሻና በኢንዱስትሪ ላይ ሊኖረው የሚችለው አንድምታ ያሳስባቸዋል ይላል የአሜሪካ ድምጽ ሬዲዮ ዘጋቢ ኤድዋርድ የራኒያን ከካይሮ በላከው ዘገባ። በጉዳዩ ላይ መፍትሄ ለማግኘት እየተደራደሩ ቢሆንም እስካሁን ባለው ጊዜ ስምምነት ላይ እንዳልደረሱ ነው የራኒያን በዘገባው የጠቀሰው። አዳነች ፍስሃዬ ታቀርበዋለች። ኢትዮጵያ ከአምስት ዓመታት በፊት የጀመረችው የህዳሴ ግድብ ግንባታ ሊጠናቀቅ ተቃርቧል። ግብጽ የግድቡ መገንባት የውሃ ድርሻዋን ሊቀንስ ይችላል የሚል ስጋት አላት። የግብፁ ፕሬዚደንት አብደልፋታህ አልሲሲ ከብዙ ዓመታት በፊት ኢትዮጵያን በጎበኝበት ወቅት ስጋታቸውን ገልጸው ነበር። እናንተ ከሚገነባው ግድብ ጋር ታድጋላችሁ። የግብፅ ህዝብ የሚኖረው ግን ከአባይ ወንዝ ከሚያገኘው ውሃ ብቻ መሆኑን አትዘንጉ። ጋይ ጆቢንስ የተባሉ የውሃ ጠቢብ የግብፅን ስጋት እረዳለሁ ይላሉ። ዘጠና ዘጠኝ ከመቶ የግብፅ ውሃ የሚገኘው ከናይል ወንዝ ነው። ለእርሻ፣ ለኢንዱስትሪ፣ ለመጠጥ ውሃ የምትጠቀመው ከወንዙ ከሚገኘው ውሃ ነው። ለዚህ ነው የምታገኘውን የውሃ መጠን ሊቀንስ የሚችል ማንኛውም ነገር የሚያሳስባት። ታላቁ የህዳሴ ግድብ ምን ያህል የግብፅን እርሻንና አጠቃላይ ህይወቷን ሊጎዳ እንደሚችል በእርግጠኛነት አይታወቅም። ይሁንና ግብፅ እንደ አውሮፓ አቆጣጠር በ1971 ዓ ም በሶቪየት ህብረት እርዳታ አስዋን ግድቧን በገነባችበት ወቅት የናይል ወንዝ ፍሰት መሰናከሉ አልቀረም። አንዳንዶቹ የእርሻና የኢንዱስትሪ ብክለቶች እየጨመሩ ሲሄዱ የውሃው ጥራት ሊጎዳ ይችላል ይላሉ። ጆቢንስ ያብራራሉ። ከናይል ወንዝ ወደ ግብፅ የሚወርደው የውሃ መጠን ከቀነሰ ብክለቱን አጣጥቦ ወደ ባህር የማፍሰሱ ብቃት ይቀንሳል። ሦስቱ አገሮች ስምምነት ላይ ለመድረስ የሚያደርጉት ድርድር ቀጥሏል። የግብፅ የጉዳይ ሚኒስትር ሳሚ ሹክሪ ባለፈው ጥር ወር ላይ አዲስ አበባ በተደረገው የአፍሪካ ህብረት ጉባኤ ጎን ከኢትዮጵያና ከሱዳን ባለሥልጣኖች ጋር ተገናኝቶ ተነጋግረዋል። ዋናው ጥያቄ ኢትዮጵያ የግድቡን ውሃ የምትሞላበት ጊዜ በ12 ዓመታት ውስጥ ነው ወይስ በሶስት ዓመታት የሚለው እንደሆነ ሂሻም ካስም የተባሉ ጋዜጠኛና አሳታሚ ገልጸዋል። ግድቡ ውሃ በሚሞላበት ጊዜ የግብፅ ውሃ መጠን መቀነሱ አይቀርም ይላሉ ካስም። ኢፍ ኖ ዲል ኢዝ ሪችድ ኦቨር፣ ስምምነት ላይ ካልደረሱ በስተቀር ትልቅ ችግር ያስከትላል፤ ምክንያቱም ብዙ የግብፅ የእርሻ ቦታዎች በቂ ውሃ ሳያገኙ ቀርተው ድርቅ ይከተልና ትልቅ እንደምታ ይኖረዋል። የቀድሞው የግብፅ ፕሬዚደንት ሆስኒ ሙባረክ ኢትዮጵያ ውስጥ የሚሰራ ማንኛውንም ግድብ እደመስሳለ የሚል ዛቻ አሰምተው ነበር። ይሁንና ጦርነት ጥሩ አማራጭ አይደለም ይላሉ ሒሻም ካስም ዲፕሎማሲያዊ ጥረት ሳይሳካ ቀርቶ ግብፅ ወታደራዊ ኃይል ወደ መጠቀም ብታመራ በግብፅ ታሪክ ውስጥ ትልቅ የዲፕሎማሲ ውድቀት ይሆናል። የግብፅን የመሳሪያ ማግኘት ዕድልንም ይጎዳል። የግብፅ ፕሬዝደንት አልሲሲ በበኩላቸው ቀውስ የለም፣ ዲፕሎማቶችም እየተነጋገሩ ናቸው ብለዋል።